so ወሎ ዩኒቨርሲቲ እና መቅደላ አምባ ዩኒቨርሲቲ ከደቡብ ወሎ ዞን ጋር በመተባበር ሁሉም ለሰላም ሰላም ለሁሉም በሚል መሪ ሀሳብ ዛሬ ደሴ ከተማ ላይ ባዘጋጁት ኮንፈረንስ የሀገር ሽማግሌዎቹ እና የሃይማኖት አባቶቹ ለበርካቶች ሕይወት መጥፋት ለንብረት ውድመትና ለአካባቢ አለመረጋጋት ምክንያት ሊሆኑ የሚችሉ ግጭቶችን በባህላዊ የሽምግልና ዘዴዎች ማክሸፋቸውን የተገለጸው የሀገሪቱን የፖለቲካ ትኩሳት ተከትሎ በተለይ ባለፉት ሶስት ዓመታት ከግለሰቦች መበቃቀል ጀምሮ የመንግስትን መዋቅር እስከ ማፍረስ በመሰረተ ልማቶች ላይ ጉዳት እስከ ማድረስ መንገዶችን ዘግቶ እንቅስቃሴን እስከ ማወቅ የደረሱ ግጭቶች ተከስተዋል። በባህላዊ ሽምግልና ጥረት ግን ሊደርስ የሚችለውን ጉዳት መቀነስ እንደተቻለ የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጉ መላክ ያስታውቀዋል። ብዙ ግጭቶች ያጋጥመውናል። እነዚህ ግጭቶች ብዙ ሰዎችን ወደ እስር ቤቶች ማጋዝ የሚጠይቁ ናቸው። ያም ሆነው ደግሞ ግጭቱን በዘላቂነት ለመፍታት የማያስችሉ ናቸው። የበለጠ መበቃቀልን የሚያጭሩ በመሆኑ የተከተልነው መንገድ ባህላዊ ስርዓታችን ለዚህ ባለው ቅርበትና ዘላቂነት የበለጠ እንድንጠቀምበት ተነሳሽነቱ ከተወሰደ በኋላ በአሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ የነበራቸው አስተዋጽኦ እጅግ በጣም ትልቅ ነበር። በምዕራብ ወሎ ሸምጋይ፣ በምስራቁ ደግሞ አበጋሪ እየተባሉ የሚጠሩት የሀገር ሽማግሌዎች በመደበኛው የህግ ማስከበር ስርዓት ሊፈቱ የማይችሉ አለፍ ሲልም ለማህበራዊ መስቀልቅል የሚዳርጉ ግጭቶችን ፈተዋል ነው የተባሉት። አንዳንዶቹ ያው በአመፅ መልክ በርካታ ማህበረሰብ አባላት የሚሳተፉባቸው ግጭቶች ናቸው። እነዚህን ሁኔታዎች መንግስት እያንዳንዷን ጉዳይ በቅርብ መረጃ የለውም። የህግ ማስከበር ስራ አልስራም ቢል በጣም በርካታ የሆነ ማህበራዊ ቀውስ ይፈጠራል። ስለዚህ ዋነኛውና በጣም ደጋፊ ሚና በተጫወቱት የግጭት አፈታት ስርአቶቻችን አንዱ ባህላዊ የሽምግልና የግጭት አፈታት ስርአታችን ነው። በተለይ በወረይሉ ወረዳ የካቢ አካባቢ ያነሳውን የወረዳነት ይገባኛል ጥያቄ ተከትሎ የተፈጠረውን ውጥረት በማርገብ ያደረጉት አስተዋጽኦ በግንባር ቀደምነት ተወስቷል። ወረይሉ አካባቢ በአንድ አመት ያክል መንግስት የማያስተዳድረው የአንድ ወረዳ ግማሽ አካል ተፈጥሮ ነበር። ስለዚህ ህግ ለማስከበር የተደረጉ ጥረቶች አሉ ግን ግንኙነቱን ወደ ነበረበት መመለስ አልተቻለም ነበር። ስለዚህ ይሄንን ወደ ነበረበት እንዲመለስ በአካባቢ ያሉ ሽማግሌዎች ብቻ ሳይሆን ከተለያዩ የዞናችን ወረዳዎች ያሉ ሽማግሌዎች ኃላፊነት ወስደው አካባቢው ላይ ከትመው ከግጭቱ ተዋናያን ጋር የረጅም ጊዜ ምክክር አድርገው በባህላዊ ስርዓቱ መሰረት ተጽዕኖ ፈጥረው የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ችለዋል። የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ብቻ ሳይሆን የተጎዱ ወገኖች እንዲካሱ እና ጤናማ የሆነው የግንኙነት ስርዓት በማስቀጠል ሌሎች ጉዳዮች ደግሞ ስርዓቱን ተከትለው ጥያቄዎች ያላቸውን ጥያቄ በሰላማዊና በዲሞክራሲያዊ መንገድ እንዲያቀርቡ ለማድረግ የነበራቸው ሚና ከፍተኛ ነው። በዩኒቨርሲቲ ተማሪዎች መካከል የተፈጠሩ አለመግባባቶችንም እናቶች ፈተዋል ተብሏል። ኗሪነታቸው በኮምቦልቻ ከተማ የሆነውና የከተማዋን አገር ሽማግሌዎች በሰብሳቢነት የሚመሩት ሰይዲማም ከተራ የግለሰቦች ግጭት እስከ ሃይማኖታዊ ገጽታ የተላበሱ አለመግባባቶችን በመፍታት ይታወቃሉ። ከከተማቸው አልፎ አጎራባች ወረዳዎች በመሄድ የተጣላን አስታርቀዋል፣ እየተበደለን አስክሰዋል እነዛም ደግሞ ጎራ ለይቱ መበቃቀል የሚያጋጥምበት መንገድ ስለሚኖር፣ እኛ መሀል ገብተን ጉዳዮችን ካላሰለትን በኋላ የደም ርቅ ተፈጽሞ ሰዎቹ ቀጣይ ህይወታቸውን በሰላም የሚኖሩበትን መንገድ እናመቻቻለን። የሞት ቤተሰቦችን ማለት ነው። ጉዳት እንዳይደርስባቸው በህግ በኩል ከፍተኛ ውጣ ውረድ ይገጥማቸው ነበረ። በአንድ ቀን በሁለት ቀን ሽምግልና የሟቹን የህይወት ካሳ ያገኛሉ። በተጨማሪ ሰላም ይኖራሉ ማለት ነው። የሽምግልና ሽልማቱ ሰላም ማምጣቱ ነበር ያሉት ሸምጋዩ ሳይዲማ፣ እኛ ለሰላም ቅድሚያ ነው የምንሰጠው። የሽምግልናን ጥቅም የምንጠብቀው ከፈጣሪ ነው። አንደኛ በሁለት ጎራ የነበሩ ጠበኞችን በማስታረቃችን የአእምሮ እርካታ እናገኛለን። ጥሩ ከሸመገልንም ከፈጣሪ በጎን ነገር እናገኛለን ብለን ነው የምንገምተው። ይህን እውቅና መስጠቱ ትልቅ ነገር ነው፣ ያበረታታል። ለእኛ ሳይሆን፣ ለሌሎች እኛን ለሚከተሉ፣ ከእኛም ውጭ ለሚሰሩ ሰላም አንጪ የሀገር ሽማግሌዎች ከፍተኛ ማሳበን እንገምታለን። የጠቅላይ ሚኒስትሩ የደህንነት አማካሪ ገዱ አንዳርጋቸው ከሌሎች አካባቢዎች የተሻለ ሰላም እንዲሰፍን የሀገር ሽማግሌዎቹና የሃይማኖት አባቶቹ ላበረከቱት አስተዋጽኦ አድና ናቆታቸውን ገልጸዋል። በዚህ አካባቢ ግጭት የለም ማለት አይደለም፣ ልዩነት የለም ማለት አይደለም። በየጊዜው ይፈጠራል ነገር ግን ሌሎች አካባቢ እንደምንሰማው ወደ ከፋ ነገር ያልተሸጋገረው የሀገር ሽማግሌዎች ልዩነቶች እንዴት እንደሚፈቱ ከትውልድ ወደ ትውልድ ሲሸጋገር የመጣ የመልካምነት እሴት ባለቤቶች በመሆናችሁ፣ እዚህ አካባቢ የተለያዩ በተለያዩ ወቅት የተፈጠሩ ችግሮችን ለማርገብ ከፍተኛ ስራ የሰራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባጋሮች ከአመራሩ ከጸጥታ መዋቅር ጋር ተቀናጅታችሁ በመስራታችሁ ይሄ አካባቢ በንጽህና የተሻለ እንዲሆን አድርጋችኋልና አካባቢ ሰላም ሆኖ እኛ ደግሞ በእናንተ እንድንኮራ አድርጎናልና በጣም ነው ማመሰግናችሁ። አማካሪው በወሎ አካባቢ የተፈጽመው ተግባር ለኢትዮጵያም የሚበጅ ነው ይላሉ። ከወሎ ብዙ ነገር መማር ይችላል። በጎነትን ሰው ሃይማኖትን ምንድን ነው ብሔርህ ምንድን ነው ከየት ነው የመጣኸው የሚሉ ሳይሆን ቀዳሚ ጉዳዮች ሰው ሰው በመሆኑ ምክንያት የሚከበርበት አካባቢ። ይህንን መልካም ባህል ጠብቁት፣ ተንከባከቡት፣ ለሌሎች ማስተምሩበት። በዚህ በሀያ አንደኛው ክፍለ ዘኑ እንስሳት እንኳ መብታቸውና ደህንነታቸው እንዲከበር ለነሱ መብት ባለበት ዘመን በየቦታው የሰው ልጆች ምን እንደሚሆኑ ሁላችሁ የምናውቀው። ስለዚህ የበጎነት በጎነት ለሰው ልጆች ክብር የሚሰጥ ተቻችሎ የመኖር የወሎ ባህል ከመቸውም ጊዜ ለሀገራችን የሚያስፈልጋት ለዚህ አካባቢ ብቻ ሳይሆን፣ ከቅርብ ጊዜያት ወዲህ ግን ዘመናት የተሻገረውን ባህላዊ ትውፊት የሚሸረሽሩ ያልተለመዱ ድርጊቶች ብቅ ብቅ እያሉ መሆናቸውን አቶ እጅጉ ይናገራሉ። ሃይማኖቱን ሽፋን በማድረግ ከፖለቲካ ጋር ማጣረስ አለ እና በዚህ ምክንያት የፉክክር መንፈስ እየነገሰ ነው። በሃይማኖቶቻችን መካከል ተጨባጭ የሆኑ ግጭቶችንም አስተናግደናል። ምንም እንኳን እነዚህ ግጭቶች ከቁጥጥር ውጭ ወጡ ባይሆንም፣ እንደ ዋና አስተዳዳሪው አማካሪ ያልተለመዱ ያላቸው የቤተ እምነቶች ግንባ ግንባታ ፉክክር እና የሌላ እምነት ተከታዮችን የሚዘልፉ ሃይማኖታዊ ስብከቶች እንዲቆሙ በማድረግ የአገር ሽማግሌዎቹና እና የሃይማኖት አባቶቹ የሸምጋይነት ሚናቸውን እንዲያበረክቱ ጥሪ አስተላልፈዋል። በዕለቱ አስር ስራ አስፈጻሚዎች ያሉት የደቡብ ወሎ የአገር ሽማግሌዎች የሰላም ምክር ቤት የተቋቋመ ሲሆን ደም በማድረቅ እርቅ በመፈጸም የተበደለን በማስካስ የላቀ አስተዋጽኦ አድርጓል የተባሉ አርባ የሚደርሱ የአገር ሽማግሌዎችና የሃይማኖት አባቶች የእውቅና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ الصنع الراكي